ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ ወደ እናንተ የሚደርሰው የዛሬ ሐሙስ ህዳር 26 2016 ዓ ም ዝግጅታችን ጀመረ። ¶¶ ኢትዮጵያ ውስጥ በተፈጸሙ ጥቃቶች 56 ሰዎች እንደተገደሉ ኢሰመኩ አስታወቀ። ቁጥሮችን በተመለከተ እኛ በእርግጠኝነት ያረጋገጥናቸው የደረሰን መረጃ ነው። ዝርዝር ጉዳዮችን በተመለከተ እና ተጨማሪ ደግሞ እንዲሁ ጥቃቶች ያሉባቸው ቦታዎች በተመለከተ እየመረመርን እያጣራ ክትትል እያደረግን ይፋ ምናደርግ ይሆናል ማለት ነው። ቀደም ሲል የሰማችኋቸው የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኒያ አባትን ነው። በዚህ ጉዳይ ላይ ያዘጋጀነው ዘገባ በአብይ እርስ ይቀርባል። በተጨማሪም በአማራ ክልል ግጭት የተባባሰው የግብርና ምርቶች ዋጋ ንረት፣ መንግሥት የትግራይ ተወላጅ ፖሊሶችን ወደ ሥራቸው እንዲመልስ ተጠየቀ የሚሉትና ሌሎች ዘገባዎችንም በምሽቱ ዝግጅታችን አካተናል። ሰላም ጤና ይስጥልን፣ አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? አስማማየ ነው ነኝ። የዕለቱን የምሽቱን ዝግጅታችን እየመራው ከእናንተ ጋር ቆይታ አድርጋለሁ። ደረጀ ደስታ ደግሞ ለዓለም ዜናዎቹ እዚሁ አብሮኛለ። ከቴክኒክ ቅንብሩን በመምራት ብርሃን ኃይሉ አብራናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በሬዲዮና በቴሌቪዥን ከምትከታተሉት ከዚህ ዝግጅታችን ባለፈ በዌብሳይቶቻችንም ይህን ዝግጅት በቀጥታ እንደተከታተሉ ደብሊው ደብሊው ደብሊው ቪኦኤ ኒውስ ዶት ኮምን በቀጥታ መከታተል ትችላላችሁ። ከዛም ባለፈ በፌስቡክም አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ልትሆኑ እንጋብዛለን። አሁን ለዓለም ዋና ዋና ዜናዎች ደረጀ ደስታ ይጠብቃቸዋል። በድጋሚ እንደምናመሻችሁ፣ አድማጮች። አሁን ለምሽቱ የተመደበውን ዋና ዋና የዓለም ዜናዎች አሰማችኋለሁ። የእስራኤልና የሐማስ ታጣቂዎች ውጊያ ደቡባዊ ጋዛ ላይ ዛሬ ረቡዕ ተባብሶ ቀጥሏል። የዚምባብዌው ገዢው ዛኑ ፒኤፍ ፓርቲ አዲሱ የዩናይትድ ስቴትስ የቪዛ ገደብ ያስቆጣው መሆኑን አስታውቋል። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ወረርሽኝ ለጠፋው ሕይወት መጸጸታቸውን ገለጹ። የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን። የእስራኤልና የሐማስ ታጣቂዎች ውጊያ በደቡባዊ ጋዛ ላይ ዛሬ ረቡዕ ተባብሶ ቀጥሏል። ጦርነቱ መጠለያና የሰብአዊ እርዳታ ለማግኘት ተቸግረው አጣብቀኝ ውስጥ በሚገኙ ፍልስጤማውያን ሲቪሎች ላይ ከባድ ጫና እየፈጠረ ነው ተብሏል። የእስራኤል ጦርነት ጦር ትናንት ማክሰኞ በጋዛ ሰርጥ 250 በሚሆኑ ኢላማዎች ላይ የአየር ድብደባ ማካሄዱን ዛሬ ረቡዕ አስታውቋል። የተባበሩት መንግስታት ድርጅት ከትናንት በስቲያ ሰኞ ከሰዓት በኋላ ጀምሮ እስራኤል ከከባድ የየብስ ጥቃት ጋር በጋዛ ላይ የምታደርገውን ከፍተኛ የቦምብ ድብደባ፣ የፍልስጤም ታጣቂዎችም እንዲሁ ወደ እስራኤል የሚተኩሱት ሮኬቶች መጨመራቸውን አመልክተዋል። የእስራኤል ወታደራዊ ባለስልጣናት ኃይሎቻቸው በጋዛ ሁለተኛ የሆነችውን ደቡባዊቷን ሃን ዩኒስ ከተማን እየከበቡ እንደሆነም ተናግረዋል። የእስራኤል ጦር ሰራዊት ባለፉት ቀናት ባወጣቸው ማስጠንቀቂያዎች የበርካታ የሃን ዩኒስ መንደሮች ነዋሪዎች ራቅ ወዳሉ የደቡብ ጋዛ አካባቢዎች እንዲሄዱ አሳስቦ ነበር። ይሁን እንጂ ግን በምዕራብ የሜዲትራኒያን ባህር በደቡብና ምስራቅ ከግብጽ ና ከእስራኤል ጋር የሚያዋስነው ድንበር ስለተዘጋ ሰዎች የሚሄዱበት ቦታ እየጠበበ መሆኑ ተነግሯል። በተባበሩት መንግስታት በእስራኤል የተያዙ ፍልስጤም አካባቢዎች የሰብአዊ ረዴት አስተባባሪ ሊን ሃስቲንግስ ትናንት ባወጡት መግለጫ ጋዛ ውስጥ ደህንነቱ የተጠበቀ ምንም ቦታ የለም፣ የቀረ መሄጃ የለም ብለዋል። የዝምባብዌ ገዢ ዛኑ ፒኤፍ ፓርቲ በደቡብ አፍሪካዊቷ ሀገር ዲሞክራሲን በማናጋት በተወነጀሉ ሰዎች ላይ ያነጣጠረው አዲሱ የዩናይትድ ስቴትስ የቪዛ ገደብ ፖሊሲ ያስቆጣው መሆኑን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የቪዛ ገደቡን በዚህ ሳምንት ይፋ አድርገዋል። ሀራሬ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ሎረንስ ሎረንስ ሶቻ ለቪኦኤ እንደተናገሩት አዲሱ የቪዛ ገደብ ፖሊሲ ዲሞክራሲን ለመናድ ተጠያቂ ወይም ተባባሪ ናቸው ተብሎ በሚታመኑ ግለሰቦች ላይ ተጽዕኖ ይኖረዋል። እንዲህ ያሉ እርምጃዎች በሙስና መሳተፍን፣ የምርጫውን ሂደት የሚያበላሹ ጉቦን ጨምሮ በፍትህ አካላት ገለልተኛ አሰራር ውስጥ ጣልቃ መግባት፣ በአገሪቱ ሰብአዊ መብቶች ካላግባብ መጠቀምን ወይም መጣስን ሊያካትቱ ይችላሉ ብለዋል። የቪዛ ክልከላው ያተኮረው በተወሰኑ ግለሰቦች እንጂ በዚምባብዌ ዜጎች ላይ አለመሆኑን ቃል አቀባዩ ተናግረዋል። የገዢው ፓርቲ ቃል አቀባይ ፋራይ ሙሮይዋይ ሙሮይዋ ማራፒ እንደ ዛኑ ፒኤፍ ፓርቲ በዚህ የአሜሪካ መንግስት አዲስ እንቅስቃሴ አልተገረምንም። መንግስት የመቀየር ዓላማ እንዳላቸው ሁላችንም እናውቃለን ብለዋል። ተንኮላቸው በሙሉ በናሴ ወሩ ምርጫ ከሽፎባቸዋል ያሉት ሲሉ ያከሉት። ቃል አቀባዩ የቪዛ እቀባው ብዙ ተጽዕኖ ይኖራል ብለው እንደማይገምቱም ገልጸዋል። የዩናይትድ ስቴትስ ቴክሳስ ክፍለ ግዛት በኦስተን ከተማ ትናንት ማክሰኞ በተከታታይ በተፈጸሙ የተኩስ ጥቃቶች አራት ሰዎች መሞታቸውና ቢያንስ ሶስት መቁሰላቸውን አስታወቁ። በእነዚህ ጥቃቶች እና ሳን አንቶኒዮ ከተማ አቅራቢያ በሞቱ ሌሎች ሁለት ሰዎች ግድያ የተጠረጠረው ሰው በቁጥጥር ስር መዋሉ ተገልጿል። የግድያዎቹ ሰለባዎች አስክሬኖች ኦስትን ከተማ በሚገኙ ሁለት መኖሪያ ቤቶችና ከሳን አንቶኒዮ በስተ ምስራቅ በሚገኝ መኖሪያ ቤት ውስጥ ተገኝተዋል። በጥቃቱ የቆሰሉት ሁለት ፖሊሶችና አንድ ብስክሌት እየነዳ የነበረ ሰው መሆናቸውን ፖሊስ አስታውቋል። በሰላሳዎቹ ዕድሜ ውስጥ የሚገኘው ስሙ ያልተገለጸው ተጠርጣሪ በግድያ ወንጀል ክስ የተመሰረተበት መሆኑን ፖሊስ ተናግረዋል። አሶሲዬትድ ፕሬዝ እንደዘገበው ግድያውን ፈጽመዋል በተባለው ተጠርጣሪና በጥቃቱ ሰለባዎች መካከል አንዳች ግንኙነት ስለመኖሩ ወዲያውኑ አልታወቀም። ሌሎቹ ሁለት ሰዎች ከኦስተኑ ግድያ በፊት ሳን አንቶኒዮ በስተ ምስራቅ ቤክሳር ወረዳ ተገድለዋል ተብሎ እንደሚታመን ባለስልጣናቱ ተናግረዋል። በመኪናው ከፖሊስ ሊያመልጥ የሞከረው ተጠርጣሪ ከምሽቱ አንድ ሰዓት ከሩብ ላይ መኪናውን አውራ ጎዳና ላይ ሲያሽከረክር በመጋጨቱ ምንም ጉዳት ሳይደርስበት በፖሊስ ቁጥጥር ስር ውሏል። አድማጭ ተመልካቾች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በከባድ ዝናብ ሳቢያ በተፈጠረው የመሬት መንሸራተት መውጫ አጥተው ከምድር በታች ከቆዩ የማዕድን አውጪዎች መካከል ከአንድ ሳምንት ቆይታ በኋላ አንድ ሰው በሕይወት መውጣቱን የዛምቢያ የአደጋ ጊዜ ሰራተኞች አስታወቁ። የዛምቢያ የአደጋ መከላከልና የዛምቢያ የአደጋ መከላከል ክፍል ዛሬ ረቡዕ በሰጠው መግለጫ የ49 ዓመቱን ጎልማሳ ከትናንት በስቲያ ምሽት በህይወት ማትረፍ መቻሉን አስታውቋል። ዛምቢያ ውስጥ ቺንጎላ ከተማ አቅራቢያ በሚገኘው የመዳብ ማዕድን ማውጫ ጉድጓድ ውስጥ ከወደቁት መካከል አንድ የሆነው ይህ ሰው መውጫ ለማግኘት ለአምስት ቀናት ሲታገል መቆየቱን ለነፍስ አድን ሰራተኞች መናገሩ ተጠቅሷል። በባለስልጣናቱ መካከል በማዕድን መውጫ ጉድጓድ ውስጥ ምን ያህሎች አሁን ድረስ ተይዘው እንደቀሩ አለመግባባት ቢኖርም ከ30 በላይ ሊሆኑ እንደሚችሉ ተገምተዋል። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ወረርሽኝ ስለጠፋው የሰው ህይወት መጸጸታቸውን ገለጹ። ጆንሰን በኮቪድ-19 ሰዎች ለስቃይ ለሞትና ለሀዘን በመዳረጋቸው አዝናለሁ ብለዋል። የቀድሞው ጠቅላይ ሚኒስትር ይህን ያሉት በአገሪቱ ከ230 ሺ በላይ ሰዎችን ለገደለውና አገሪቱን ለቀውስ የሰጠችውን ምላሽ በሚመረምረው ቡድን ፊት ቀርበው ለሁለት ቀናት የሚሰጡትን ቃል ሲጀምሩ ነው። በእንግሊዝ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር በአውሮፓ ውስጥ ከተመዘገቡ ከፍተኛ የሟቾች ቁጥር አንዱ ነው። ቦሪስ ጆንሰን የተቃውሞ ሰልፍ የሚያደርጉ የኮቪድ-19 ሰለባዎች ቤተሰቦች እንዳያገኟቸው ብለው ምርመራውን ስፍራ የገቡት ጎህ ሳይቀድ ነበር። የቀድሞው ጠቅላይ ሚኒስትር እንደ ኤሮፓ አቆጣጠር በ2019 ስልጣን ላይ በነበሩበት ወቅት የተከሰተው የኮቪድ-19 ወረርሽኝ አያያዛቸው ብርቱ ነቀፌታ አስከትሎባቸዋል። እሳቸውና ሰራተኞቻቸው የመንግስትን የስብሰባ ክልከላዎች ችላ ብለው በጠቅላይ ሚኒስትሩ ኦፊሴላዊ መኖሪያ ቤት ድግስ ሲደግሱ እንደነበር ከታወቀና ሌሎችም መሰል ቅሌቶች መከሰታቸውን ተከትሎ ከሶስት ዓመታት የስልጣን ቆይታ በኋላ እንደ አውሮፓ አቆጣጠር በ2022 ከሰራተኞቻቸው ጋር ከስልጣናቸው እንዲለቁ መገደዳቸው ይታወሳል። የቀድሞው ጠቅላይ ሚኒስትር መንግስታቸው አንዳንድ ነገሮችን እንደተሳሳተ አምነው፣ ሆኖም በአስቸጋሪ ሁኔታዎች ውስጥ የተቻላቸውን ሁሉ እየሰሩ እንደሆነ አስታውቀዋል። በርካታ የቀድሞ ባለስልጣናትና ረዳቶቻቸው በሰጡት የምስክርነት ቃል ጆንሰን ወላዋይና ለተጎጂዎች የሚራራ አንጀት ያልነበራቸው አድርገው አቅርበዋቸዋል። በዕድሜ የገፉ ብሪታናውያን ቢሞቱስ ይሉ እንደነበር እና የንግድ ማህበራዊ ተቋማትም ለሁለተኛ ጊዜ ከመዝጋት ብዙ ሰው ቢሞት ይሻላል ይሉ ነበር ሲል የምስክርነት ቃል የሰጡም አሉ። በመጨረሻም የዩናይትድ ስቴትስ የባህር ጠረፍ ጠባቂ በምዕራብ የአገሪቱ ክፍል በሚገኘው ዋሽንግተን ክፍለ ግዛት አምስት ሰዎችን ከጎርፍ ውሃ መታገዱን አስታወቀ። ጎርፉ የተፈጠረው በፓሲፊክ ሰሜናዊ ምዕራብ ከባቢ አየር ለውጥ ሳቢያ በተነሳው ሙቀት የተነነው ወንዝ ተከትሎ በተከሰተው ወቅቱን ያልጠበቀ ከባድ ዝናብ መሆኑ ተመልክተዋል። የባህር ጠረፍ ጥበቃው ትናንት ማክሰኞ አራት ሰዎችን ያዳነው በደቡብ ምዕራብ ዋሽንግተን ሮስበርግ ከተማ ከሚገኘው ከመኖሪያ ቤታቸው መሆኑን ሲገልጽ የጭነት መኪና አናት ላይ ወጥቶ የነበረውንም ሌላ አንድ ሰው ከነበረበት መንጥቆ ማዳኑን አስታውቋል። በሲያትልና በአንዳንድ የኦሎምፒክ ፔኒንሱላ ተብለው በሚታወቁ የባህረ ገብ መሬት አካባቢዎች በከፍተኝነቱ የተመዘገበው ዝናብ መጣሉን ብሔራዊ የአየር ትንበያ አገልግሎትን ጠቅሶ አሶሲየትድ ፕሬስ ዘግቧል። አደጋውን ተከትሎ አምትራክ የተሰኘው የምድር ባቡር ድርጅት በሲያትል እና ፖርትላንድ መካከል ያለው የባቡር አገልግሎት እስከ አሙስ ጠዋት ድረስ መቋረጡ ይታወቅ አስታውቋል። በጎርፉ ምክንያት በተፈጠረው የመሬት መንሸራተት መንገዶች የተጎዱ ሲሆን 106 የተሰኘው ከፍተኛው የዋሽንግተን ክፍለ ግዛት አውራ ጎዳና መስመር መዘጋቱም ተዘግበዋል። ሌላኛ ይቱ አጎራባች የኦረገን ክፍለ ግዛት ከባድ ዝናብ ያጋጠማት ሲሆን የጎርፉ አደጋ ትምህርት ቤቶች እንዲዘጉና የአውራ ጎዳና መንገዶች አገልግሎት እንዲስተጓጎል ማድረጉን ዘገባው አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅተዋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ በጣም አመሰግናለውኝ። በ22 በ25 ና በ31 ሜትር ባንድ ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የዛሬ የረቡዕ ምሽት ዝግጅታችን ነው። አድማጮቻችንና ተመልካቾቻችን ከተከታተላችሁ የምትገኙት የምሽቱ ዝግጅቶች እያስተናገድኳችሁ አብራችሁ የማመሸው አስማማየ ነው ነኝ። እንዲሁም ብርሃን ኃይሉ ስርጭቱን ከስቱዲዮ ትቆጣጠርላለች። የፕሮግራሙ ዋና አዘጋጅም ጽዮን ግርማ ናት በምስል እና ድምፅ ቅንብር ግርማ ደገባ አብሮን አለ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያውም እንዲሁ ከምሽቱ ዝግጅታችን ጋር አብራናለች። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብየረስንላል ኢትዮጵያ ውስጥ በተፈጸሙ ጥቃቶች 56 ሰዎች እንደተገደሉ ኢሰመኮ አስታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው ረቡዕ ባወጣው መግለጫ በአማራ በቤንሻንጉል ጉምዝና በኦሮሚያ ክልሎች በሲቪል ሰዎች ላይ እየተፈጸመ ነው ያለው ጥቃት አሳሳቢ ደረጃ ላይ እንደደረሰ ገልጿል። እንደ ተቋሙ መግለጫ ባጋመስነው የህዳር ወር ውስጥ ብቻ በኦሮሚያና ና በቤንሻንጉል ጉምዝ ክልሎች በሲቪሎች ላይ በተፈጸሙ ጥቃቶች በትንሹ 56 ሰዎች ሲገደሉ በአማራ ክልል ደግሞ በቁጥር ያልተጠቀሱ አያሌ ሰዎች እንደተገደሉ አመልክቷል። ጥቃቶቹ ማንነት ተኮር እንደሆኑም የገለጹት የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኒ አባተ ችግሩ አፋጣኝ ፖለቲካዊ ልባት እንደሚሻ አመልክቷል። ኬኔዲ አባተ በዚህ ጉዳይ ላይ ተጨማሪ ያለው በአማራ በኦሮሚያና በቤኒሻንጉል ጉሙዝ ክልሎች ውስጥ በሚገኙ ልዩ ልዩ አካባቢዎች ሰሞኑን በሲቪል ሰዎች ላይ የተፈጸሙ ጥቃቶችን አስመልክቶ ክትትል ማድረጉን ያስታወቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ይሰመኮ በጥቃቶቹ ብዙ ሰዎች እንደተገደሉ ዛሬ ረቡ ህዳር 26 ቀን 2016 ዓ ም ባወጣው ጋዜጣዊ መግለጫ አስታውቋል። ጥቃቶቹ ከተፈጸሙባቸው ስፍራዎች መካከል አንዱ በሆነው በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በሚገኙ ሶስት ቀበሌዎች ውስጥ ህዳር 13ና 17 ቀን 2016 ዓ.ም ማንነታቸው በውል ያልተለየ ያላቸው ታጣቂ ታጣቂዎች በፈጸሙት ብሔር ወይንም ማንነት ተኮር ጥቃት በአጠቃላይ 30 ሰላማውያን ሰዎች እንደተገደሉ የሚያመለክቱ መረጃዎችንና ማስረጃዎችን እንዳገኘ ገልጿል። ከሟቾቹ መካከል በቁጥር 11፣ 8 እና 7 የአንድ ቤተሰብ አባላት እንደሚገኙበትም የገለጸው ኮሚሽኑ ጨቅላ ህፃንን ጨምሮ ነፍሰ ጡር ሴቶችና ከ80 ዓመት በላይ የሆናቸው አረጋዊም ከተገደሉት ውስጥ ናቸው ብሏል። በተጠቀሱት ቀናት የተገደሉት ነዋሪዎች ብዛት 36 እንደሆኑና ህዳር 24 ቀን ደግሞ ተጨማሪ አምስት ሰዎች በዚያው አካባቢ እንደተገደሉ ነዋሪዎችን እማኝ አድርገን መዘገባችን ይታወቃል። ስለዚህ ጉዳይ የጠየቅናቸው የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን አባተ ተከታዩን ምላሽ ሰጥተውናል። ላይ በተመለከተ በደረሰው ጥቃት ላይ እኛ በሰበሰብነው እና ባገኘነው መረጃ መሰረት ነው። ሌሎች ሊኖር ይችላል፣ ግን እኛ ባለን መሰረት ነው። ስለዚህ እኛ ራሳችን መረጃዎች ላይ ነው ሌላ የምናደርገው ማለት ነው። ልዩነት ሊኖር ይችላል እንግዲህ ማ ብዙ ሲገሮች ሊወጡ ይችላሉ። ዩዋሊ እኛ ቁጥሮችን በተመለከተ እኛ በእርግጠኝነት ያረጋገጥናቸው የደረሰን መረጃ ነው። ዝርዝር ጉዳዮችን በተመለከተ እና ተጨማሪ ደግሞ እንዲሁም ጥቃቶች ያሉባቸው ቦታዎች በተመለከተ እየመረመርን፣ እያጣራን፣ ክትትል እያደረግን ይፋ ምናደርግ ይሆናል ማለት ነው። ኢሰመኮ እየተገባደደ ባለው የህዳር ወር በሲቪሎች ላይ ጥቃት ተፈጽሞባቸዋል ካላቸው ስፍራዎች መካከል የኦሮሚያ ክልል ቄሌ ሞለጋ ዞን ሌላው ነው። በዞኑ ጊዳሚ ወረዳ በምትገኘው የመናኮ መናሞ ቀበሌ የሃሞቶኩማ አጥቢያ የመካነ ኢየሱስ ቤተ ክርስቲያን አባላት የነበሩ ዘጠኝ አማኞች ህዳር 14 ቀን 2016 ዓ.ም ከሌሊቱ 8 ሰዓት ገደማ እስካሁን ማንነታቸው ባልተለየ የታጠቁ ቡድኖች ተገድለዋል ብሏል። የቤተ ክርስቲያኒቱን ሽማግሌዎች ጨምሮ ዘጠኙ ሰው ሰዎች የተገደሉት በቤተ ክርስቲያን ውስጥ ከነበሩ 12 ሰዎች መካከል በስም እየተጠሩ ተለይተው ከተወሰዱ በኋላ እንደሆነ ኮሚሽኑ አክሎ አመልክቷል። በቤኒሻንጉል ጉሙስ ክልል ደግሞ አሶሳ ዞን ኦዳብል ድግሉ ወረዳ ስር በሚገኙ ሶስት ቀበሌዎች በሚኖሩ የቤኒሻንጉልና የኦሮሞ ብሔር ተወላጆች ላይ ህዳር 19 ቀን 2016 ዓ ም በተፈጸመ ጥቃት ቢያንስ 17 ሰዎች እንደተገደሉ አውቅ ያለው ሲል ኢሰመኮ ገልጿል። ጥቃቱን የፈጸመው የኦሮሞ ነጻነት ሰራዊት እንደሆነም አመልክቷል። የኦሮሞ ነጻነት ሰራዊት ከዚህ ቀደም የቀረቡበትን መሰል ወንጀላዎች በተደጋጋሚ እንዳስተባበለ ይታወቃል። በተያያዘ በአማራ ክልል በአዊ ብሔረሰብ ዞን አስተዳደር በአየው ጓጉሳ እና በዚገም ወረዳዎች ካለፈው ጥቅምት 29 ቀን ጀምሮ በተለያዩ ቀናት በተፈጠረው ብሔር ተኮር ግጭት እንዲሁም በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ ጥቅምት 30ና ህዳር አንድ ቀን የመደበኛ የአማራ ታጣቂዎች እንደሆኑ የተገለጹ ቡድኖች በሰነዘሩት ብሔር ተኮር ጥቃትና ግጭት በርካታ ሰዎች ላይ የሞት የአካልና የንብረት ጉዳት ደርሷል ያለው ኢሰመኮ ስለ ጉዳቱ ግን በዝርዝር አልጠቀሰም። በሲቪሎች ላይ የሚፈጸሙ ጥቃቶች የደረሱበት ደረጃ ኮሚሽኑን እንደሚያሳስበው ያስታወቁት የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኒ አባተ ለችግሩ እልባት የሚያስገኝ ፖለቲካዊ መፍትሄ እንዲፈለግ ጥሪ አቅርበዋል። የተደራጁ፣ ያልተደራጁ የታጠቁ ኃይሎች የሚያደርሱት ጥቃት፣ ግድያ፣ የአካል ማጉደት፣ መፈናቀል፣ የንብረት ውድመት፣ ዘረፋ እገታ የመሳሰሉት አሳሳቢ ናቸው። እናም በመንግስት በኩል ከፍተኛ ትኩረት ይፈልጋሉ። የደጅ አይነት ጉዳዮች እንግዲህ የፖለቲካዊ እና ሰላማዊ መፍትሄ የሚያስፈልጋቸው በመሆኑ በመንግስት በኩል ሊሰራ እንደሚገባ ለማመላከት ሞክረናል። ከዛ በተጨማሪ እንግዲህ ያለውን ችግር ግዝፈት ከግምት ውስጥ በማስገባት የመንግስትም የሆኑ ታጣቂዎች እንደዚሁ ሰብአዊ የተኩስ ማቆም እንዲያደርጉ በውይይት ጉዳዩን እንዲፈቱ እንደዚሁ በተለያዩ ክልሎች ውስጥ ለሰብአዊ መብት እንደዚሁ ለጥቃት ተጋላጭ የሆኑ የህብረተሰብ ክፍሎች አሉ። ለእነዚያ እየተማላ ና ልዩ ጥበቃ የሚያስፈልግ ስለ አጽንኦት ለመስጠት ነው። በፌዴራል መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ የተደረገው የሰላም ድርድር ያለ ስምምነት ከተጠናቀቀ በኋላ በሲቪል ሰዎች ላይ የሚፈጸሙ ጥቃቶች ተባብሰው እንደቀጠሉ የነዋሪዎችን እማኝነት ጠቅሰን መዘገባችን ይታወሳል። በአማራ ክልል ያለውን ግጭት ደግሞ በውይይት ለመፍታት በይፋ የሚታይ እንቅስቃሴ እንደሌለ ይታወቃል። በሰሞኑ ጥቃቶች ከደረሰው የሞት የአካል ጉዳትና የንብረት ውድመት በተጨማሪ በርካታ ሰዎችም እንደተፈናቀሉ ያመለከተው ኢሰመኮ ተፈናቃዮች አስቸኳይ የሰብአዊ ድጋፍ እንዲቀርብላቸውና ና ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲመቻችም አሳስቧል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጮቻችንና ተመልካቾቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የዛሬ የረቡዕ ምሽት ህዳር 26 2016 ዓ ም ዝግጅታችን ነው። ቀደም ሲል የሰማችሁ አብይ ርዕስን ነው። አሁን የትንታኔ መጽሄት ይቀጥላል። በአማራ ክልል ግጭት በተባባሰው የግብርና ምርቶች የዋጋ ንረት እንደተማረሩ ነዋሪዎቹ ገለጹ። በአማራ ክልል በመንግሥት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ሞቅ ቀዝቀዝ እያለ በቀጠለው ግጭት ለመሠረታዊ የግብርና ፍጆታዎች አቅርቦት እንቅፋት እንደሆነባቸውና ለከፍተኛ የዋጋ ንረትም እንደዳረጋቸው አንዳንድ ነዋሪዎች ገለጹ። የአሜሪካ ድምፅ ዛሬ ሮቡ ያናገራቸው የልዩ ልዩ ከተማ ነዋሪዎች ግጭቱ የገበያ ተደራሽነትን በማስተጓጎሉ ምክንያት ከጊዜ ወደ ጊዜ በተለይ እንደ ጤፍ፣ ሽንኩርትና መሰል መሠረታዊ የግብርና ፍጆታዎች ላይ የዋጋ ንረት እንዳስከትል አመልክተዋል። የክልሉ መንግስት ኮሚኒኬሽን አገልግሎት ምክትል ቢሮ ኃላፊ አቶ እንደሰል ለገሰ በመሠረታዊ የግብርና ፍጆታዎች ላይ ሰሞኑን ከፍተኛ ጭማሪ እንደታያም ነው። ለዚህም ከክልሉ የጸጥታ ችግር ጋር በተያያዘ ተከፍቷል ያሉት ሐሰተኛ መረጃም አስተዋጽኦ ማድረጉን አመልክተዋል። አስቴር ምስጋናው ዝርዝር አላት። በአማራ ክልል ካለፈው ዓመት ሐምሌ ወር መጨረሻ አንስቶ የተስፋፋውና ተለዋዋጭ ይዞታ የሚታይበት የትጥቅ ግጭት ከቅርብ ጊዜ ወዲህ ለፍጆታ በሚውሉ መሰረታዊ የግብርና ምርቶች ላይ አስከትሏል ባሉት ከፍተኛ የዋጋ ንረት እንደተማረሩ ከገለጹ ሸማቾች ውስጥ የባህር ዳር ከተማ ነዋሪዋ ወይዘሮ ሰላም አበባው አንዷ ናቸው። ነዋሪዋ ዛሬ ረቡዕ ለአሜሪካ ድምፅ ሲናገሩ ትናንት ለጤፍ እህል ሸመታ ወደ ገበያ እንደወጡና ከፍተኛ የዋጋ ጭማሪ እንዳስተዋሉ ጠቁመው፣ ነጋዴዎችም ባዶ መጋዘን እንዳሳዩቸው ገልጸዋል። ኑሮ ውድነቱ ከሚባለው ሁሉ ከሚነገረው ሁሉ በላይ ነው። ጫናው ደግሞ በአነስተኛ ኑሮ አዳሪዎች ላይ በጣም ብንችለውም አልቻልንም። በጣም ከፍተኛ ጫና ነው። በቅርቡ ገበያ ወጥተው ነበር።

በየቤታቸው በየመካዝናቸው በየዱ ትልልቅ ቤቶች ነው የተከራዩ፣ በሙሉ ህልከን ያን ህልግን መውጣት አልቻሉ። ከአራት ቀን በፊት በረንዳው ሙሉ ነበረ። ልክ መንገድ ሊዘጋ ነው የምትባለው አሬት ነ ሞጥጥ ተብላ በየቦታው ተደበቀች። የጎንደር ከተማ ነዋሪ ነኝ ያሉት አቶ አለሙ ተረፈ በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ሞቅ ቀዝቀዝ እያለ የቀጠለው ግጭት አሁን የኑሮ ውድነቱን ለደረሰበት አስጨናቂ ሁኔታ ዋና ምክንያት እንደሆነ ያስረዳሉ። በዚህም ህይወታችንን በፈተና የተሞላ እንዲሆን አድርጎታል ሲሉ ያማርራሉ። ኢትዮጵያ ጨምሮ ነው የሚገኘው እና ሁሉም ነገር ነው በዝርዝር ለምሳሌ ቀስ መቶ የነበረው አሁን መቶ አስር ገብቷል። ቀይ ሽንኩርት መቶ ሀምሳ ገብቷል። ካሮት ራሱ ስልሳ ብር ነው ምስር ሀያ አምስት የነበረ አሁን እጥፍ አድጎ ሀምሳ ሆኗል። በቃ አሁን በየ ሳምንቱ ይጨምራል በየወሩም ይጨምራል። ለምሳሌ መቀነስ የነበረበት ቀይ ሽንኩርት መቀነስ ነበረበት ቀይ ሽንኩርት ጭራሽ በጣም እየጨመረ ነው መቶ ሀምሳ ብር አሳሪ ነገር ይጨምራል የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ምክትል ቢሮ ኃላፊ አቶ ወንደሰን ለገሰ ለቪኦኤ በሰጡት አስተያየት የክልሉ የጸጥታ ችግር የኑሮ ውድነቱን እንዳባባሰው አምነው ችግሩን ለመቅረፍም መንግስት ልዩ ልዩ እርምጃዎችን እየወሰደ እንደሆነ አብራርተዋል ተባባሪ መሆን መቻል አለበት። በሰላማዊ መንገድ መወያየት መነጋገር ይቻላል። ክሉ መንግስት ማንኛውም አጀንዳ አለኝ የሚል ሁሉ በሰላማዊ መንገድ መነጋገር እንደሚቻል ዛሬም በሩ ክፍት እንደሆነ በተደጋጋሚ እየገለጸ ነው። ስለዚህ አጀንዳ ያለው ሁሉ ወደ ጠረጴዛ ዙሪያ እንዲመጣ ህዝቡን መግፋት መቻል አለበት። በጤፍ እህል ንግድ የሚተዳደሩትና ስማቸውን እንዳንጠቅስ የጠየቁን ነጋዴ እህል ለማምጣት ወደ ገጠር ቢሄዱም አርሶ አደሩ ለገበያ እያወጣው እንዳልሆነ

በምዕራብ ጎጃም ዞን ፈረስ ቤት ከተማ ነዋሪ እንደነበሩና ከወር በፊት በአካባቢው በነበረው ግጭት ምክንያት ከከተማው በቅርብ ርቀት ላይ ወደምትገኝ አንዲት የገጠር መንደር ዘወር እንዳሉ የነገሩንና ስማቸውን በሚስጥር እንድንይዝ የጠየቁን ግለሰብም አርሶአደሩ በወቅታዊ የጸጥታ ችግር ምክንያት ምርቱን ለግብይት እያወጣ እንዳልሆነ መታዘባቸውን ገልጸውልናል። ነጋዴውም ወደሚፈልገው አቅጣጫ ወስዶ መሸጥ ስለማይችል አይገዛቸውም። ሁለተኛ ጥሬ ብር በባንክ ደረጃ በቂ የሆነ ገንዘብ ስለማይለቁላቸው ገንዘቡ የእነሱ እንዳልሆነ ጭምር ስለሚያምኑ አሁን የግብይት ሁኔታ ገቢያም እኮ ብዙ የለም ማለት ይቻላል። አሁን የባህር ዳር ከተማ ነዋሪዋ ወይዘሮ ሰላም ደግሞ ለዋጋ ንረቱ ተጠያቂ ያደረጉት የመንግስት የቁጥጥር ማነስን ነው። የመንግስት ችግር ሌላለንም ችግር ዝቲ ድንቻሁን በበቀደም ሰማንያ ብር ድረስ ደርሶ ነበር። አሁን መልሶ እንደገና ህዝቡ ተሳልጦ ከገዛ በኋላ ደስ ወርጣ አርባ ብር ሆነ እ ሽንኩርት መቶ ሰላሳ መቶ አርባ ብር ነው ያለው። ያልተወደደ ነገር የለም። በቃ የሆነ ጊዜ ይዘጋ ነው ሲባል እኔ ሲዘጋ ነው ብለው አዋጁን የሚያወጡት እራሱ ነጋዴ ይመስለኛል። አሁን ሁለት ቅዳሜ ዕለት የነበረው እንጂ ቢያጋ ለመንች ለመግዛት ጠርቶ ቅምሽ ለላይ ትራብ ነው የሚፈትሽ ህዝብ ሲሳም ቄሳሁን ሰሞኑን በብላክ እየተሸጠ ነው እንደ ነጋሽ ማለት ይሄ ደግሞ የመንግስት ዝለኝነት ሌላ ምንም ነገር የለም። መቆጣጠር ስለማይችል መንግስት አልባ አገር ላይ ስሙ ጦርነቱ ስሙ ግጭቱ ይባል እንጂ ስግብግብ ነጋዴ ነው። መንግስት ደግሞ ህዝቡ እንዲያማረፍ ሆን ብሎ ያደረገው ነገር ነው። ነጋዴን መቆጣጠር መንግስት ይችላል። የክልሉ የመንግስት ኮሚኒኬሽን አገልግሎት ምክትል ሀላፊ በበኩላቸው በመሰረታዊ የግብርና ፍጆታዎች ላይ ከቅርብ ጊዜ ወዲህ ከፍተኛ ጭማሪ የታየው የክልሉን የጸጥታ ችግር አስመልክቶ ሰሞኑን የሀሰት መረጃ ዘመቻ በመከፈቱ ጭምር ነው ብለዋል መንገድ ሊዘጋ ነው ይሄ ሊጨምር ነው ምናምን ብሎ የሚያወራው ይሄ ጽንፈኛ ሀይል ና ስግብግብ ነጋዴ ተቀናጅቶ የሚያደርገው የተዘጋ መንገድ የለም ጨመረ ነገር የለም ነገር ግን የንግዱ ማህበረሰብ ይሄን አብሮ ያስወራና የሆነውን የያዘውን እቃ ፎርድ ያደረግና ደብቆ ያቆይና እኔ እኮ ያለችኝ ትንሽ ነገር ናት ብሎ ተጠቃሚ ሲሄድ በውድ ዋጋ መሸጥ ፍላጎት ያለው ኃይል ነው። በብዙ ወረዳዎች በብዙ ዞኖች አካባቢ ህግና ስርዓት እየተከበረ አንጻራዊ ሰላም እየመጣ ያለበት ሁኔታ ነው ያለ ለዚህ የሚያስወሩ የክልሉ ሰላም መሆን እንቅልፍ የሚነሳ የጥፋት ኃይሎች በሚዲያም በተለያየ መንገድ የሚያራግቡት አጀንዳ እንደሆነ መያዝ መቻል አለበት። ምክትል ቢሮ ኃላፊው አቶ ወንደሰን አክለውም በሀሰተኛ መረጃ ህዝብን እያደናገሩና የዋጋ ንረትን እያባባሱ ያሉ ነጋዴዎችን መንግስት እንደሚቆጣጠር አስታውቀው ለዚሁ ህግን የማስከበር እርምጃ ህብረተሰቡ ጥቆማዎችን በመስጠት እንዲተባበር ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋ ነው። በኦሮሚያ ክልል ጉጂ ዞኖች ልዩ ልዩ ወረዳዎች ነዋሪዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ለከፍተኛ የሰላም እጦት እንደተጋለጡ ለአሜሪካ ድምፅ ገልጸዋል። ለአመታት በዘለቀ የጸጥታ ችግር አጋጥሞና ያለባቸውን ችግሮች ሲያስረዱም ትምህርት ቤቶች ተቋርጠዋል፣ ዜጎች ከቤት ንብረታቸው ተፈናቅለዋል፣ ማህበራዊ አገልግሎቶችንም በአግባቡ ለማግኘት አልቻልም ብለዋል። ተማሪዎች ልጆቻቸውም ለአመታት ከትምህርት መራቃቸው እንዳሳሰባቸው የገለጹ ነዋሪዎች ላቀረቡት አቤቱታ ከጉጂ ከምዕራብ ጉጂና ከምስራቅ ቦረና ዞኖች የትምህርት ጽህፈት ቤቶች ከክልሉ ትምህርት ቢሮና ከትምህርት ሚኒስቴር አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ጸይ ዳምጠው ተጨማሪ አላት። በኦሮሚያ ክልል ምስራቅ ቦረናና በጉጂ ዞኖች ውስጥ በቀጠለው ግጭትና የተኩስ ልውውጥ ምክንያት የመማር ማስተማር ሂደቱ ሙሉ በሙሉ እና በከፊል እንደታጎለ ቪኦኤ ያነጋገራቸው ነዋሪዎች ገልጸዋል። በክልሉ በጉጂ ዞኖች የተለያዩ ወረዳ ነዋሪዎች ለአሜሪካ ድምጽ እንደገለጹት በመንግስትና በኦሮሞ ነጻነት ሰራዊት መካከል በተፈጠረው ግጭት ለከፍተኛ ሰላም እጦት ችግር መጋለጣቸውን ገልጸዋል። በክልሉ በቀጠለው የመንግስትና የአማጺው ኃይል ግጭት እንደተቸገሩ ከገለጹት አስተያየት ሰጪዎች መካከል በምዕራብ ጉጂ ዞን ዱግደዳዋ ወረዳ እንደምኖሩ የተናገሩት አቶ ታዲ ዱጋ አሬሪ በተለይ የአንደኛ ደረጃ ትምህርት ቤቶች ለአመታት ከመማር ማስተማር ሂደት ውጭ ሆኖ እንደሚገኙ አስረድተዋል። ማኒ በርኖታ ሰበበ ከናፍ ከናፋ ደጎ መጋዳፋ ጎዲና ጉጂ ሊጣሰን አና ዱግደዳዋ ገንዳ ዱቅሳ መጋዳፋ ከነፋ ወልጋይ መዳኖፋ በጸጥታ ችግር ምክንያት ትምህርት ቤቶች ከስራ ውጭ ናቸው። ከ2010 ዓ.ም ወዲህ በተለይ በቀበሌ ደረጃ ትምህርት እንደተቋረጠ ነው። ለምሳሌ በምዕራብ ጉጂ ዞን ዱጉዳዳዋ ወረዳ ወልጋይ መዳኖ፣ ዱቅሳ፣ ማጋዳ፣ ድማ ኮኔና በሌሎችም ቀበሌዎች ከአንደኛ እስከ ስምንተኛ ደረጃ የሚያስተምሩ ትምህርት ቤቶች ከተዘጉ ዓመታት ተቆጥረዋል። መንግስትም ሆነ ታጣቂው ኃይል በየአካባቢው ሕዝቡ በምን አይነት ችግር ውስጥ እንዳለ ቢያውቁም ችግሩ ግን ተባብሷል። በታንዛኒያ ዳር ሰላም በመንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ሁለተኛ ዙር የሰላም ድርድር ሳይሳካ ከተጠናቀቀ በኋላ በክልሉ የተለያዩ ወረዳዎች ግጭቶች እንደቀጠሉና የጸጥታ ችግሮችም እንደተባባሱ ነዋሪዎች ተናግረዋል። አቶ ታዲ በአካባቢው ተባብሷል ባሉት የሰላም እጦት የንጹሀን ዜጎች ህይወት እንደጠፋ የመኖሪያ ቤቶችና ንብረቶች እንደወደሙና ነዋሪዎቹም እንደተፈናቀሉ ገልጸዋል። ንራ ጀልቀቤ ህንግ አማት አሱማይንፍረሚን ፍርማታስ አተው አርገትም ሀል እሳ መን ኦሮሞ ጉጂ ኩን ረኮ አማታ ኬሳ ጅራ በሁለቱም የጉጂ ዞኖች በመንግስትና በኦሮሞ ነፃነት ሰራዊት መካከል በሚደረገው ውጊያ ከፍተኛ የጸጥታ ችግር አለ። በመሃል ህዝቡ ኑሮውን በሰቀቀን እየገፋ እየተጎዳ ነው። ንጹሀን ይገደላሉ፣ ይፈናቅላሉም ንብረትም ይወድማል። ሁለተኛው ዙር የሰላም ድርድር ስቃያችንን ይቀንሳል ብለን ተስፋ ብናደርግም አልተሳካም። እንዲያውም ከሰላም ድርድሩ መክሸፍ በኋላ በሁለቱ መካከል የሚካሄደው ውጊያ አስጊ ሆኗል። የእኛም ሰቀውቃ እንዳለ ነው። የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ባለፈው ሳምንት ለአሜሪካ ድምፅ እንደተናገሩት አሸባሪው የሸኔ ታጣቂ ብለው በጠቀሱት ኃይል ላይ በመንግስት እየተወሰደ እንደሆነ የገለጹት እርምጃ ተጠናክሮ ይቀጥላል ብለዋል። የጉጂ ዞን ነዋሪ የሆኑት አቶ ባቱ ደደቻ በጉጂና በምስራቅ ቦረና ዞኖች አሉ ያሏቸውን የጸጥታ ችግሮች ያብራራሉ። ጋላ ነጌሌ ሰት ረኮ ነገኛት ራ ና ጎሮዶላ ሰት በረቶት ሰበበ ረኮ ነገኛት ንታካተ በረ ኩለ0ፊ ኩኒ ሸንራ ስካሴ በርኖታ ወልደገረገማ በነገሌ ከተማ የሰላም ችግር አለ። በጎሮዶላ ወረዳ በጸጥታው ችግር ምክንያት ከ2015 ዓ ም ጀምሮ ተማሪዎች ወደ ትምህርት ቤት አይሄዱም። በወረዳው ምንም አይነት አገልግሎት እየተሰጠ አይደለም። የኔትወርክ፣ የውሃ፣ የመብራት ችግሩ በጣም የከፋ ነው። የሚመለከተው አካል መፍትሔ እንዲሰጠን እንጠይቃለን። ሰላም ከሌለ መስራት መማርም ሆነ መደበኛ ኑሮን መምራት አይቻልም። ወደ ወትሯችን ሰላማዊ ሁኔታ እንድንመለስ ምኞታችን ነው። በተመሳሳይ ከአዲሱ የዞን መዋቅር ጋር ተያይዞ በጎሮዶላ ወረዳ ትምህርት ቤቶች የመማር ማስተማር ሂደቱ ከቆመ አንድ ዓመት እንዳለፈው የአስራ አንደኛ ክፍል ተማሪ እንደሆነ ገልጸው ስሙ እንዳይጠቀስ የጠይቀው የወረዳው ነዋሪ ለአሜሪካ ድምጽ ተናግረዋል። እኔ የሐራ ቀሎ የሁለተኛ ደረጃ ትምህርት ቤት የተፈጥሮ ሳይንስ ተማሪ ነኝ እስካሁን በጎሮዶላ ወረዳ ትምህርት አልጀመረም አልተመዘገብንም አምና በአመቱ አጋማሽ ላይ እንደቆመ ነው በወረዳችን ከአንደኛ እስከ አምስተኛ ከስድስተኛ እስከ ስምንተኛ እና ከዘጠነኛ እስከ አስራ ሁለተኛ ክፍል የሚያስተምሩ ሰማንያ ትምህርት ቤቶች እንደተዘጉ ናቸው ለመማር ብንፈልግም መምህራኑ የሉም ደሞዛቸው ከተቋረጠ ቆይቷል ተማሪዎችም ከከተማው ሸሽቷል ምክንያቱም መዋቅሩ እንዳይተገበር እያደረጋችሁ ነው እየተባሉ ይታሰራሉ። ስለዚህ በከተማው የተገደበ እንቅስቃሴ ነው የምናደርገው። እስከ መቼ በዚህ ሁኔታ እንቀጥላለን? መንግሥት ጉዳዩን በትኩረት ቢመለከተው ላለሁ የልጆቻቸው ከትምህርት ገበታ ውጪ መሆን ያሳሰባቸው ነዋሪዎች ባነሷቸው የተራዘሙ የጸጥታ ችግሮች ጉዳይ ከምዕራብ ጉጂና ከጉጂ እንዲሁም ከምስራቅ ቦረና ዞኖች የትምህርት ጽሕፈት ቤቶች ከኦሮሚያ ክልል ትምህርት ቢሮና ከትምህርት ሚኒስቴር አስተያየትና ምላሽ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። እንደተሳካልን ይዘን የምንቀርብ ይሆናል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። ከሰሜን ኢትዮጵያው ጦርነት ጋር በተያዘ ከፌዴራልና ከክልል ተቋማት የመንግስት ስራቸው የታገዱ ከአንድ ሺህ በላይ የትግራይ ተወላጅ የፖሊስ አባላት ወደ መደበኛ ቦታቸው እንዳልተመለሱ የኢትዮጵያ የመብቶች ተሟጋጅ ተቋም ሂውማን ራይትስ ፈርስት አስታወቀ። የመብቶች ተሟጋጅ ድርጅቱ የፖሊስ አባላቱ ከእነ ቤተሰቦቻቸው ለልዩ ልዩ ችግሮችና ለሰብአዊ መብቶች ጥሰቶች እንደተዳረጉ አውስቶ የፌዴራሉ መንግስትና ክልላዊ አስተዳደሮቹ በፕሪቶሪያው ስምምነት መሠረት ወደ መደበኛ ስራቸው እንዲመልሷቸው ጥሪ አቅርቧል። በሪፖርቱ ላይ ለጋዜጠኞች መግለጫ የሰጡት የድርጅቱ ምክትል ዳይሬክተር አቶ መብርሂ ብርሃነ መንግስት ለጥሪው አዎንታዊ ምላሽ ካልሰጠ ጉዳዩን ወደ ፍርድ ቤት እንደሚወስዱትም አመልክተዋል። ገብረ ሚካኤል ገብረ መድን ተጨማሪ ዝርዝራለሁ ሂማን ራይትስ ፈርስት የተሰኘው ኢትዮጵያዊ የመብት ተሟጋች ድርጅት ትላንት ማክሰኞ ለጋዜጠኞች በሰጠው መግለጫ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከትግራይ ክልል ከአዲስ አበባ ፖሊስ ኮሚሽንና ከፌዴራል ፖሊስ ተቋማት ከስራቸው የታገዱ የትግራይ ተወላጅ የፖሊስ አባላት ባቀረቡለት አቤቱታ መሠረት ምርመራ ማድረጉንና ሪፖርት ማውጣቱን አስታውቋል። የድርጅቱ ዲሬክተር አቶ ተስፋ ዓለም በርኸ ስለ ክትትል ሪፖርቱ ለጋዜጠኞች በሰጡት ማብራሪያ ዓላማውን እንዲህ ሲሉ ገልጿል። ዋና ዓላማችን ይህ ጥሰት ወደ የመንግስት አካላት ትኩረት እንዲመጣ ነው። አንዳንዴ በመዘንጋትም ሊሆን ይችላል። አንዳንዱም ሆን ተብሎም ሊሆን ይችላል። ዞሮ ግን እኛ ወደ ትኩረት መጥቶ መፍትሄ እንዲያገኝ ነው ዋናው ማለት ነው። ስለ ሪፖርቱ ይዘት ለጋዜጠኞች ያብራሩት የድርጅቱ ምክትል ዲሬክተር አቶ መብርሂ ብርሃንም በፖሊስ አባላቱ ላይ በሦስቱም የፖሊስ ተቋማት ልዩ ልዩ የመብቶች ጥሰቶች እንደተፈጸሙ ገልጸው የትግራይ ክልሉ ከሁሉም የከፋ እንደሆነ ተናግረዋል። በትግራይ ክልል ፖሊስ በተለይ ወደ አንድ ሺህ የሚሆኑ የፖሊስ አባላት ከ2014 በኋላ ማለትም ትፕኤልኤፍ ወደ ክልሉ ዋና ከተማ ከተመለሰ በኋላ አዋጅ በማውጣት ወደ ስራ አትመለሱም የሚል ክልከላ አድርጎባቸዋል። ይሄ ክልከላ በዋናነት ምክንያት ያደረጉት በትጥቅ ትግሉ ወቅት ተሳታፊ አልነበራችሁም የሚል ምክንያት ነው የቀረበው። በዚህ ምክንያት በትግራይ ክልል ከስራ የታገዱት የፖሊስ አባላት ወርሃዊ ደሞዝ ስለማይከፈላቸው ከነቤተሰቦቻቸው ችግር ላይ እንደወደቁ አቶ መብርሂ አመልክቷል። ከስራ በታገዱት ፖሊሶች ፈንታ በጦርነቱ ከተሳተፉ የትግራይ ታጣቂዎች አዲስ አባላት እንደተመለመሉ ምክትል ዲሬክተሩ ገልጸው አካሄዱ ግን ህጋዊነት የጎደለው እንደሆነ ይተቻሉ። ለዚህ እንደ ምክንያት የተደረገው በዋናነት አዋጅ 362/2014 የሚባል በትግራይ ምክር ቤት የወጣ አዋጅ አለ። ይሄ አዋጅ ደግሞ ህገወጥ ነው። ለምድነው ህገወጥ የሚሆነው? በፕሪቶሪያዊ ሰላም ስምምነት መሰረት ይሄ ምክር ቤት ህጋዊ አይደለም ተብሎ ፈርሷል። ስለሆነም ከ2013 እስከ 2015 እስከ ፕሪቶሪያዊ ሰላም ስምምነት በዚህ ምክር ቤት የሚወጡ ህጎች የፌዴራል እና የክልል ህግ የሚቃረን ነው ስለሆነ፣ ውጤታቸው ምንድን የሚሆነው ማለት ነው? እንዳልነበሩ የሚቆጠሩ እና ቮይድ የሆኑ ህጎች ናቸው። የሰሜን ኢትዮጵያው ጦርነት እንደተጀመረ በፌዴራልና በአዲስ አበባ የፖሊስ ተቋማት ውስጥ ሲሰሩ በነበሩ የትግራይ ተወላጅ አባላት ላይም የመብቶች ጥሰቶች እንደተፈጸመ ሂዩማን ራይትስ ፈርስት በክትትል ሪፖርቱ አስታውቋል። ጦርነቱን ተከትሎ 730 የአዲስ አበባ ፖሊስ አባላትና 540 የፌዴራል ፖሊስ አባላት የሆኑ የትግራይ ተወላጆች ወደ ወታደራዊ ካምፖች ተወስደው ለሦስት ወራት እንደታሰሩ አቶ መብርሂ በመግለጫቸው አውስተው ትክክለኛው ብዛታቸው ምን ያህል እንደሆነ ለማወቅ ባይቻልም አሁንም ድረስ ወደ መደበኛ ስራቸው ስላልተመለሱ ሰብአዊ መብቶቻቸው እየተጣሰ ነው ብለዋል። ከትግራይ ክልል ፖሊስ እነዚህ የሚለዩበት ምክንያት ምንድን ነው? ደሞዝ ይከፈላቸዋል፣ ነገር ግን ስራ መስራት አይችሉም። ማለትም ጥቅማጥቅም፣ እድገት እንደዚሁም ሌሎች የፖሊስ አካላት የሚያገኙትን ጥቅም በማንነታቸው ብቻ ምንም አይነት የደረጃ እድገትና በሳይኮሎጂካሊም በጣም ተጎድተዋል ማለት ነው። ምክንያቱም እነዚህ ሰዎች የሀገሪቱ ዜጎች እንደመሆናቸው መጠን እኩል እንደ ሌሎች የፌዴራል እና የአዲስ አበባ ፖሊስ ተወላጆች አባላት እኩል መብታቸው ሊከበር እና ወደ ስራቸው ሊመለሱ ይገባል። ድርጅቱ ያዘጋጀውን የክትትል ሪፖርት ለሚመለከታቸው አካላት ቢልክም ከትግራይ ክልልና ከፌዴራል ፖሊስ ምላሽ እንዳላገኘ የአዲስ አበባ ፖሊስ ኮሚሽን ደግሞ ሪፖርቱን አልቀበልም እንዳለው በመግለጫው ጠቅሷል። ሆኖም የትግራይ ተወላጅ የፖሊስ አባላቱ የገጠማቸው ችግር ከሰሜን ኢትዮጵያው ጦርነት ጋር የተያያዘ በመሆኑና ጦርነቱ ደግሞ በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት በመቋጨቱ ጉዳያቸው በዚሁ ማዕቀፍ ውስጥ መፍትሄ እንዲሰጠው አቶ መብርሄ ጥሪ አቅርበዋል። የትግራይ ክልል ፖሊስ እና የፌዴራል እና የአዲስ አበባ የጸጥታ ተቋማት የፕሪቶሪያ የሰላም ስምምነት በሙሉ እንዲተገብሩ ጥሪያችንን እናስተላልፋለን። በስምምነቱ መሰረት በፌዴራል ህገ መንግስት እና በክልል ህገ መንግስት እነዚህ ተወላጆች ወደነበርበት የስራ ገበታ እንዲመለሱ የተቋረጠባቸው ጥቅማ ጥቅም እንዲከበር ነው የምንማጸነው። ይህ ሳይሆን ቀርቶ የተወላጆቹ የሰብአዊ መብቶች ጥሰቶች ሳይከበሩ ቢቀጥሉ ግን ድርጅታቸው ጉዳዩን ወደ ፍትህ ተቋማት እንደሚወስደው አሳስበዋል። ቀጣይ የሚሆነው ይሄ መብታቸው በህግ ለማስከበር ነው የምንሄደው ከዚህ በኋላ ማለት ነው። ምክንያቱም የተጣሰው መብት በፍርድ ቤትም ሊሆን ይችላል። በሌላ መንገድ እነዚህ ሰዎች መብታቸው ሊከበርላቸው ይገባል ማለት ነው። የአሜሪካ ድምፅ ከትግራይ ክልል ከአዲስ አበባና ከፌዴራል የፖሊስ ተቋማት ኃላፊዎች ምላሽና አስተያየት ለማግኘት ያደረገው ጥረት ለዛሬ አልተሳካም። በጉዳዩ ላይ ተቋማቱ የሚሰጡት ምላሽ ካለ ወደፊት የምናቀርብ ይሆናል። ሁማን ራይትስ ፈርስት በትግራይ ተወላጅ የፖሊስ አባላት ላይ ተፈጽመዋል ባለው የሰብአዊ መብቶች ጥሰት ላይ ያዘጋጀውን ሪፖርት ለኢትዮጵያ ሰብአዊ መብቶች ኮሚሽንና ለህዝብ እንባጠባቂ ተቋም በግልባጭ እንዳሳውቃቸውም አክሎ አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዩክሬን በሩሲያ ወረራ ምክንያት ያለባትን ጦርነት ለመደገፍ ዋይት ሃውስ እንዲሰጥ የታቀደውን 60 ቢሊዮን ዶላር አስመልክቶ የአሜሪካው ሸንጎ በቂ የይሁንታ ድምፅ ይኖረው እንደው ለመፈተሽ ዛሬ የሙከራ ድምፅ ይሰጣል ተብሎ ይጠበቃል። የቪኦኤ ኮንግረስ ዘጋቢ ካትሪን ግብሰን እንደላከችው ጥንቅር ከሆነ ግን በሴኔቱ ያሉ የሪፐብሊካን ፓርቲ አባላት ለዩክሬን ሊሰጥ ለታሰበው የገንዘብ ድጋፍ ድምፅ የሚሰጡትን በፈንታው የአገሪቱ የድንበር ደህንነት አስመልክቶ እንዲወጣ የሚሹትም ሕግ ተቀባይነት ካገኘ ነው ብሏል። ዘገባውን እንግዶ ወልዴ እንደሚከተሉ ያቀርበዋል። ለዩክሬን ሊሰጥ የታሰበው አዲስ እርዳታ ደንቃራ የገጥመው ይመስላል። ለእርዳታው የድጋፍ ድምፃቸውን የሚሰጡ ከሆነ በምትኩ የድንበር ሕጉ እንዲጸድቅላቸው የሚሹት ሪፐብሊካኖች ሀሳባቸውን ዲሞክራቶቹ እንዳልተቀበሉት ይናገራሉ። ኬቪን ክሬመር በሸንጎ የሪፐብሊካን አባል ናቸው። አንድ የፖለቲካ ፓርቲ አባላት ሙሉ ዩክሬንን እና እስራኤልን ለመደገፍ ብቻ ገንዘብ ማፍሰስ ነው የሚፈልጉት። ድንበሩ ክፍት ቢሆን ግድ የላቸውም። ዲሞክራቶቹ እንደሚሟገቱት ደግሞ የድንበር ደህንነትንም የሚያካትተውና በዋይት ሐውስ የቀረበው የ106 ቢሊዮን ዶላር የብሔራዊ ደህንነት ወጪ በጥቅሉ መታየት አለበት። ቼክ ሹመር በሸንጓው አብላጫ መቀመጫ ያለው የዲሞክራሲው ፓርቲ መሪ ናቸው። ዲሞክራቶች ዩክሬን ለመደገፍ ዝግጁ ናቸው፣ ሪፐብሊካኖች ግን አይደሉም። እኛ ጉዳዩን ከምር ወስደነዋል። ድንበሩን በተመለከተ የቀረበውን ሐሳብ እንዲያጸድቁ ወርቃማ አጋጣሚ ፈጥረንላቸዋል። የዋይት ሐውሱ የብሔራዊ ጸጥታ አማካሪ ጄክ ሰለቨን በዚህ ሳምንት መጀመሪያ ላይ እንዳሉት ዩክሬን መረዳት የነበረባት ጊዜ እያለፈ ነው። ተጨማሪ መሳሪያ ለዩክሬን ለመግዛትና የእኛን ወታደራዊ ዝግጁነት ሳንጎዳ ከአሜሪካ የጦር መሳሪያ ክምሽት ላይ ለመስጠት አስተዳደሩ በዓመቱ መጨረሻ ላይ ገንዘብ አይኖረውም። ዛሬ በሸንጎ ይካሄዳል የተባለውና ዩክሬንና እስራኤልን የሚመለከተው ሕግ ተቀባይነት በማግኘቱ ጉዳይ ላይ ዲሞክራቶች ጥርጣሬ ያላቸው እንደ ራሴው ክሪስ መርፊ የዲሞክራቲክ ፓርቲውን ይወክላሉ። ዓለምን ከቭላዲሚር ፑቲን ለማዳን የፍልሰተኞች ህጉ መቀየር አለበት ካሉ ከባድ ስራ ይጠብቀናል። በዲሞክራቶቹ የበላይነት በተያያዘው ሴኔት የሚያልፍ ማንኛውም ህግ በሪፐብሊካኖች ቁጥጥር ስር ባለው የተወካዮች ምክር ቤት የማለፍ እድል የለውም። ምክንያቱም አንዳንድ አባላት የባይደን ዋይት ሀውስ በዩክሬን የሚገኘውን ድል በተመለከተ ያስቀመጠው ግልጽ ነገር የለም ባይ ናቸው። የምክር ቤቱ አፈጉባኤ ማይክ ጃንሰን የሚያክሉት አለ በድርድሩ ለመቀጠል እንዲቻል በርካታ መልስ የሚያሻቸው ጥያቄዎች አሉ። ከጥያቄዎቹ ውስጥ በዩክሬይን የሚካሄደው ጦርነት ዓላማው ምንድን ነው? በስተ መጨረሻ እንዲታይ የተፈለገው ውጤት ምንድን ነው? ከአሜሪካ ታክስ ከፋዮች ተወስዶ የተመደበውን ገንዘብ መቆጣጠር የምንችለው እንዴት ነው? የሚሉት ናቸው። የሩሲያው ፕሬዝደንት ቭላዲሚር ፑቲን የአሜሪካ ድጋፍ ችግር እንዲገጥመው ተስፋ ያደርጋሉ። ምክንያቱም ከአሜሪካ የሚሰጠው እርዳታ ችግር የሚገጥመው ከሆነ የአውሮፓ አጋሮችም የሚሰጡት እርዳታ እክል እንደሚገጥመው ይገመታል። አዳም ስሚዝ በምክር ቤቱ የመከላከያ ኮሚቴ የዲሞክራቲክ ፓርቲ ወኪል ናቸው። በዩክሬን ግልጽ የሆነ ዓላማ ነው ያለን። ዓላማዎቻችን እያሳካንም እንገኛለን። አሁን ማፈግፈግ አይገባንም። ሙሉ ድል ስላልተገኘ ለዩክሬን የምንሰጠውን ድጋፍ ማቆም የለብንም። የአሜሪካ ሕግ አውጪዎች ስምምነት ላይ ሳይደርሱ ጊዜው እያለቀባቸው ነው። አውደ ዓመት እየተቃረበ በመሆኑ በመጪው ሳምንት መጨረሻ ኮንግረስ ለእረፍት ይበተናል። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮቻችንና ተመልካቾቻችን ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለው የረቡዕ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ዲሞክራሲ በተግባር። የሲቪል ማህበረሰብ ድርጅቶች ሥራ በጥናት ላይ እንዲመሰረት ተጠየቀ። ሀገራዊ የሰላም ግንባታ የእንቅስቃሴ ማዕከል መንግስታዊ ካልሆኑ ድርጅቶች ወደ ህብረተሰቡ ተዛውሮ በማኅበራዊ ንቅናቄ መልክ መመራት እንዳለበት ተጠቁሟል። በነባር ሀገራዊ ተቃውሞች ሴቶችና ተሞክሮች ላይ የተመሠረተ ማኅበራዊ ንቅናቄም የሰላም ግንባታ ሂደቱን እንደሚያጠናክረው ተመልክቷል። በዘመናችን በስራ ላይ የሚገኙት የግጭት መፍቻ ዘዴዎች ከወቅቱ ችግሮች አኳያ በቂ እንዳልሆኑና ከሲቪል ማህበረሰብ ድርጅቶችም አዲስ ስልቶች እንደሚጠበቁም ተገልጿል። ድርጅቶቹ የሰላም ግንባታ መድረኮችን በማዘጋጃት ተፋላሚ ኃይሎችን ለውይይት እንዲያተጓቸውም ጥሪ ቀርቧል። መለስካቸው አማ ተከታዩን አዘጋጅተዋል። ሰሞኑን የደህንነት ጥናቶች ተቋምና የሲቪል ማኅበራት ድርጅቶች ምክር ቤት አንድ ላይ ሆነው ሙሉ ቀን የፈጀ የጥናት ጉባኤ አዘጋጅተው ነበረ። የመጀመሪያው የሲቪል ማኅበራት ድርጅቶች ዓመታዊ የጥናት ጉባኤ ነው። የጉባኤ ተሳታፊዎች የመንግስት ባለሥልጣናት፣ የሲቪል ማኅበረሰብ ድርጅቶች ባለሙያዎች ምሁራንና ሌሎችም ባለ ድርሻዎች ናቸው። ሦስት የጥናት ወረቀቶች ቀርበዋል። የጉባኤው መሪ ቃል በኢትዮጵያ የሰላም ግንባታ ሂደት ሲቪል ማኅበራት ድርጅቶች የሚያደርጉትን አስተዋጽኦ ለማጠናከር የሳይንሳዊ ጥናቶች ድርሻ የሚል ነው። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነቶች መምህር ዶክተር ዮናስ አሽኔ ያቀረቡት ሐሳብ አዲስ እንደሆነ ተሳታፊዎች በስፍራው ተናግረዋል። ችግሮቻችንን፣ ግጭቶቻችንን የምንፈታባቸው ዘዴዎች ከነባር ሀገራዊ ተቋሞቻችንና ተመክሯችን መመንጨት አለባቸው ባይ ናቸው። ማህበሮቻችን፣ እድሮቻችን፣ እቁቦቻችን፣ ጠረጴዛዎቻችን እኔ እናንተ ቆጭ ውጭ ብለን እኮ ቡና ብንጠጣ ምንም እኮ ቤተ መንግስት አይገባበትም አይደል እንዴ? የእናቶቻችን ማህበር የአባቶቻችን ማህበር በየገጠሩ ብንሄድ አሁ ስለ ቤተ መንግስት ካላወሩ በጣም ህብር ያለው እኮ ነው። ግጭት ቢኖር ምንም ቢኖር እንኳን እዛው የሚፈቱበት በጣም ያልዳሰስ ነው፣ ቱባ የሆነ ባህል አለ። ያንን ነው እናተንቀሳቀሱና ከእሱ ጋር ኦርጋኒካሊ ሊንክ አድርጎ ያልኩት እንጂ ማህበሩ ልክ እንደ ቀኝ ገዛት እይታ ይሄ ትራዲሽን ነው፣ የግጭት ምንጭ ነው፣ የሰው ምሉ ማያደርግ ነው፣ ጎጂ ነው እያልን ምንጥለው አይደለም። ዞሮ ዞሮ ይሄ የኤንጂኦ ሞዴል ያድርጎ የተነሳው የሲቪል ማህበር ወደ ኦርጋኒክ ወደ ሆነው ወደ ማህበሮቹ ገብቶ ውስጥ ያለውን የሰላም የፍትህ ኖ ተሞክሮ ህብር ማምጣት አለበት። እሱን ሲያመጣ ራሱ ልቦናውም ቁመናውም ትንፋሹም በራሱ የሚሆንና ቤተ መንግስቱን ሳይደነቅጥ ሊያግዝ ይችላል። ቤተ መንግስቱ መስራት ያልቻለው ቤተ መንግስቱ ሊያመጣ ያልቻለውን ትሩፋት ሊያመጣ ይችላል። የሚል በእርሳቸው አተናትን በኢትዮጵያ ቤተ መንግስት፣ ቤተ ማህበር፣ ቤተ ገበያ፣ ቤተ ትምህርት፣ ቤተ ሃይማኖትና ሌሎችም ማህበራዊ ዘርፎች በየትኛውም ዓለም እንደሚገኙ ህብረተሰቦች እዚህም አሉ። ይሁንና በእኛ አገር የቤተ መንግሥት አቅም እጅግ የበረታ ነው። ስለሆነም ግጭቶቻችንን የምንፈታባቸው ዘዴዎች ቤተ መንግሥቱን የማያስደንግጡ ቢሆኑ እንደሚመረጥ ይናገራሉ። አለፍ ብለውም ይህን ዘዴ እንዴት መቅረጽ እንደሚቻልና እንዴት ስ ማህበራዊ ንቅናቄ መሆን እንዳለበት ያመለክታሉ። አንደኛ እውቀትና ቋንቋውን ማህበረሰቡን የሚመስል ማድረግ አለበት። መዋስ ያለበት ከቤተ መንግስት ሳይሆን ከህይወት ከእያንዳንዱ፣ ከገበሬው፣ ከአርበቱ አደሩ፣ ከሴቶች፣ ከእድሮች፣ ከሰንበቴ ቤቶች፣ ከመጅሊሶች፣ ከተለያዩ ቦታዎች፣ ከቤተ ክርስቲያናት ቦታ አማረጫ ሰላም ቋንቋዎችና ፍልስፍናዎች አሉ። ራሱ በዛ አይነት እውቀት ጋር ማጋባትና መስተጋብሩን መፍጠር አለበት በእውቀት ደረጃ፣ በቋንቋ ደረጃ፣ በፍልስፍና ደረጃ። ሁለተኛ አባላት ማብዛት አለበት። ኮንስቲትዌንሲ መገንባት አለበት። እኔን መመልመል አለበት። ሲቪል ሶሳይቲ በወር መቶ ብር ክፈል ለሰላም ግንባታ እየሰራ ነው ቢል ይከፍላል። ሄደን እድሮችን ይህን አዋጡ ብንል ያዋጣሉ። እናቶችን፣ አባቶችን፣ ገበሬውን ይህን ስራ ብንለው እየሰራን ካሳየ ነው ኮንስቲትዌንሲውን መገንባትና በየዕለቱ ከሚገለጽ የህይወት ተሞክሮ የሚወጣው ሂደት ውስጥ ራሱን ጉል አድርጎ ማሳየትና ኮንስቲትዌንሲውን መገንባት አለበት። ይህን ካረገ ግጭት ሲነሳ ወይም ግጭት ከመነሳቱ በፊት የእሱን ድምፅ ሲሰማ ሰው ማህበረሰቡ የእኔ እኮ ድምፅ ነው ብሎ ይሰማል። ቤተ መንግስት ከእኔ ለየት ያለ ከእኔ የማይቃረን ስልጣኔን የማይቀማ ከኔ ጋር የማይገዳደር ግን አማራጭ የሆነ ድምፅ ስላለ እሱ ሽማግሌ ልኬ ልታረቅ ይላል። ፖለቲካ የሊቱም ሲል ይህንን ለማድረግ ንቅናቄ እናድርግ። ስለዚህ በቋንቋም በአደረጃጀትም በእሳቤም ከዚህ ከኢንዲጎ ሴንተር ከሆነው ወደ ኤቭሪዴ የሁል ጊዜ የየዕለቱ የኑሮ አኗኗር ውስጥ እንግባ የሚል ግብዣ ነው ያቀረብ የሰላም ግንባታን በተመለከተ በኢትዮጵያ አሁን ያለውን ሁኔታ ከሲቪል ማኅበራት ድርጅቶች አኳያ የቃኙት በድርጅቶቹ ምክር ቤት የሰላም ግንባታ ኃላፊ ዶክተር ቃለ ወንጌል ምናለ ናቸው። እንደሳቸው ከሆነ ድርጅቶቹም ሆኑ ምክር ቤቱ የሀገሪቱን የሰላም ሁኔታ እየዳሰሱ ለሚመለከታቸው አካላት ሐሳብ ያቀርባሉ። የተለያዩ መግለጫዎችም ያወጣሉ። ይሁንና ዘላቂ ሰላምን በመገንባት ረገድ ገና ብዙ ስራ ይቀራል ብለዋል። የሲቪል ሶሳይቲ ተቋማት በተለይ ሰብአዊ መብት ላይ ዲሞክራሲ ላይ ሰላም ግንባታ ላይ የሚሰሩ ጥብቅናና መንግስት ላይና ተፋላሚ ኃይሎች ላይ ግፊት ከማሳደር አኳያ ተከታታይ ስቴትመንቶች፣ ፕረስ ሪሊዝስ ያወጣሉ እና ከዛ አንጻር ብዙ ርቀት ሄደናል ብዬ አስባለሁ ሌላው ግን ይሄ ከዚህ ከዘላቂ የሰላም ባህል ግንባታ አንጻር የሚሰሩ ስራዎች ግን የሚቀራቸው ነገሮች አሉ። ጅምሮች አሉ። እዚህ ምዛም ከዛ አንጻር ግን አይ ቲንክ በሰፊው ልንገባበት ልንሰራበት የሚገባ ይመስለኛል። ዘላቂ የሰላም ባህል ግንባታ በዚህ ሀገር ያስፈልገናል። ምክንያቱም ጋራንቲያችን እሱ ነው። በየጊዜው ችግር ሲፈጠር ሁሉ ሮጠን ወደ ውጊያ፣ ወደ ጦርነት እንዳንገባ የንግግር ባህል መገንባት ይኖርብናል ያስፈልገናል እና ያ ደግሞ የዘላቂ ሰላም ባህል ግንባታ በጉባኤው ላይ የጥናት ጽሑፍ ያቀረቡት ሌላው ሰው ደግሞ ፕሮፌሰር ገብሬ ይንቴሶ በአዲስ አበባ ዩኒቨርሲቲ ፕሮፌሰር ኤመሪተስ ናቸው ከአራት እና ከአምስት ዓመታት ወዲህ በኢትዮጵያ የሚገኙ የሲቪል ማኅበራት ድርጅቶች እያደገ የመጣ አቅም ፈጥረዋል ይላሉ ፕሮፌሰር ገብሬ በተለይ በአሁኑ ጊዜ በአገሪቱ የሚታዩ ግጭቶች ውስብስብ ከመሆናቸው አኳያ የእነዚህ ድርጅቶች ድርሻ ከፍ ያለ ሊሆን እንደሚችልም ያስገነዝባሉ። እኔ እነሱን የማየው እንዳነሳሳቸው ትናንትና ገና ሊነሱ ስሉ ተቀጭተው ጠፍተው አሁን እንደገና እድሉ ሲከፈት የዛሬ ሶስት ዓመት አራት ዓመት ና 2019 ማለት የጀመሩ ናቸው ና እኔ ተነሳሽነታቸውን ፍላጎታቸውን አደንቃለሁኝ። አቅም እየፈጠሩ ይሄዳሉ፣ ድጋፍ ይፈልጋሉ። በመሰረተ ሀሳብ ደረጃ ግን ችግሩን መፍታት የሚችሉ አቅም አላቸው፣ አሁን ካሉት ኦፕሽኖች ውጭ ማለት ነው። በፊት ቅድም በጽሁፈ ማቅርብ ያለሁኝ ግጭት አፈታት ላይ የመንግስት ተቋማት ይሳተፋሉ። በባህላዊ መንገድ ችግር ይፈታል። የሃይማኖት ተቋማትም ይፈቶ ነበረ። እነዚህ እነዚህ አሁን ከጊዜ ወደዚህ የግጭቶቹ ሁኔታ እየተወሳሰበ ሲሄድ የማንነት ጥያቄ፣ የዚህ የፖለቲካ አይዲሎጂ ፖላራይዜሽን፣ የሀፍትና ስልጣን ላይ ያለው ሽኩቻ ሽሚያ፣ ከዛ ጋር በተገናኘ ግጭቶቹ ስለተወሳሰቡ ነባር የፖለቲክ ግጭት አፈታት ሲስተሞች እንደ በፊቱ ውጤታማ እየሆኑ አይደለም። ለዚህ ነው አሁን ሲቪል ሶሳይቲ ኦርጋናይዜሽንስ ቢገቡ እንደ አዲሱ ጉልበት ሚና ይኖሯቸዋል ተብሎ የሚጠበቀው ትናንት ያልሰሩትና ዛሬ ያልሰሩትን አይደለም ነገ የሚሰሩት ነው። በጣም ማየት የሚፈልገው የማህበራቱ ድርጅቶች ምክር ቤትን በተመለከተም በሀገሪቱ የሚታዩ ግጭቶችን ለመፍታት የተለያዩ እርምጃዎችን መውሰድ እንዳለበት ፕሮፌሰሩ ይከራከራሉ። እስኪጋበዝ መጠበቅ የለበትም። ይመለከተኛል በሚል ራሱን ጋብዞ አገራዊ በሆነ ጉዳዮች ላይ ለመሳተፍ መሳተፍ መቻል አለበት ብዬ አስባለሁ። አሁን በዚህ በብሔራዊ ምክክር ውስጥ የተሳተፉ እንደሆነ አውቃለሁ። ይሄ የመጀመሪያውና መጨረሻ አይደለም። ሌሎችም ጉዳዮች ይኖራሉ። በነዚህ ውስጥ ራሱን ጋብዞ ተጽዕኖ ፈጥሮ መሳተፍ መቻል አለበት። ግንኙነት ማጠንከር አለበት። ወደታች ደግሞ በስሩ ያሉትን ሲቪል ሶሳይቲ ኦርጋናይዜሽንስ ቅድም በማቅረብ ነው መሰረት በአካውንታቢሊቲ እንዲሰሩ ታማኝነት እንዲፈጥሩ በማህበ ማህበረሰቡ ውስጥ ተቀባይነት እንዲኖራቸው ውጤታማ እንዲሆኑ ደሊቨር እንዲያደርጉ ይሄን በመምከር ስልጠና በመስጠት እድሎችን በመፍጠር የእነሱን አቅም ወረታች መፍጠር መቻል አለበት። ወደ ጎን እንግዲህ ሌሎች ይኖራሉ። ሲቪል ሶሳይቲ ባይሆኑ ሌሎች አደረጃጀቶች ይኖራሉ። እዚች ሀገር ውስጥ ይመለከተናል፣ ያገባናል፣ አስተዋጽኦ ማድረግ እንችላለን ብለው የተደራጁ የተለያዩ አደረጃጀቶች ይኖራሉ። ከነሱም ጋር በቅንጅት መስራት አንድ ሀገር ነው ያለን። ለዛች ሀገር በጋራ መስራት ስለሚያስፈልግ ወደ ጎንም እንደዚሁ ቢሰራ የራሱን አቅም ፈጥሮ በስሩ ያሉትን አቅም ፈጥሮ የሚንጠብቀውን ውጤት ሊያመጣ ይችላል፣ የሚል ተስፋ አለኝ። ይህ ጉባኤ የሳይንሳዊ ጥናትን ሚና በግልጽ መረዳትን እንዲሁም በሲቪል ማኅበራት ድርጅቶች መካከል የእውቀት ልውውጥን አስፈላጊነት ከፍ አድርጎ እንደሚያሳይ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካችሁ አመሃል፣ ለቀደመው ዘገባ በጣም እናመሰግናለን። አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ላይ ከዚህ ከዋሽንግተን ወደ እናንተ እየደርሰ የሚገኘውን የዛሬ የሮቡ ህዳር 26 2016 ዓ ም የአሜሪካ ድምፅ ዝግጅታችን ነው። አብራችሁን ስላላችሁ በጣም እናመሰግናለን። አስማማዬ ነው። አሁንም ፕሮግራሙ እያስተናገድኳችሁ ከእናንተ ጋር ቆይታ እያደረግኩ ነው የሚገኘው። ዝግጅቶቻችን ከዚሁ ከሬዲዮና ከቴሌቪዥን በተጨማሪ በዌብሳይታችን ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አማሪክ ላይ መከታተል በቀጥታ ትችላላችሁ። አሁን ወደ አሜሪካና ህዝቧ ዝግጅታችን አምራም በዩናይትድ ስቴትስ በየወሩ ከ10,000 የሚበልጡ ፍልሰተኞች ወደ ኒውዮርክ ከተማ ይጎርፋሉ። በከተማዋ ነዋሪ ዘንድ ደግሞ ከተማችን ፍልሰተኞችን የማስተናገድ አቅም አላት ወይ የሚለው ስጋት እየጨመረ ነው። ኤረን ራነን ከስፍራው ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው አሰናድተዋለች። ማ ስታተን አይላንድ የሚባለው ሰፈር ጎዳና የወጡ ሰልፈኞች ሰፈራቸው ውስጥ ሊቋቋም ታቅዶ የነበረው የፍልሰተኞች መጠለያ በመታገዱ ደስታቸውን ሲገልጹ ነው የሚታዩት ከርት ሰልዋ አንዱ የዚህ አንቀሳቃሽና ለኒውዮርክ ከተማ ከንቲባነት ተወዳዳሪ ናቸው። ኒውዮርክ ከተማ ቀውስ ውስጥ አይደለችም ብሎ ደፍሮ የሚናገረው ማን ነው? ወገኖቼ፣ አሳዛኝ ነገር ደግሞ ልንገራችሁ። በየወሩ አስር ሺህ ሰው እየመጣ ከችግር መላቀቅ ይኖራል ብዬ አላስብም። ስለዚህ እኔ ይሄ ነገር ከተማችንን እንደሚያጠፋት ለእናንተ ከፖለቲካ አኳያ ትክክለኛ በሆነ ቃል አስረዳችኋለሁ። መዝገበ ቃላት ሳገላብጥ አልገኝም። ቀውስ ውስጥ ነን። ኒውዮርክ ከተማ በቅርብ ጊዜ ከአንድ መቶ ሺህ በላይ ፍልሰተኞችን ተቀብላ አስጠልላለች። የከተማዋ ከንቲባ ኤሪክ አዳምስ ከተማዋ ላይ ትልቅ ጉዳት እንደሚያስከትል ጠቅሰው ሲያስጠነቅቁ እንዲህ ነበር ያሉት። And how dare anyone say New York City is not going through a crisis? And here's the sad part about it, folks. When you get 10,000 a month... New York is a big deal. It's a big deal. It's a big deal. It's a big deal. It's a big deal. በየወሩ 10000 ሰው እየመጣ ከችግር መላቀቅ ይኖርል በያላስብም እኔ ይሄ ነገር ከተማችንን እንደሚያጠፋት ለእናንተ ከፖለቲካ አኳያ ትክክለኛ በሆነ ቃል አስረዳችኋለሁ ብዬ መዝገበ ቃላት ሳገላብጥ አልገኝም። ቀውስ ውስጥ ነን። በቅርቡ በተካሄዱ የሕዝብ አስተያየት ግምገማዎች መሰረት ወደ ከተማዋ ስለሚገቡ ፍልሰተኞች በኒውዮርክ ነዋሪዎች ዘንድ ያለው አስተያየት እየተቀየረ ነው። የሲና ኮሌጅ የሕዝብ አስተያየት ግምገማ ባለሙያ የሆኑት ስቲቨን ግሪንሶርት ሲያስረዱ። 79% of Democrats, at least 79% of Republicans. 79 Democrats, the... <laughs> ይህ የሰሞኑ የፍልሰተኞች በብዛት መጉረፍ ከባድ ችግር መሆኑን ነው የሚናገሩት። ጉዳዩ መራጮቹ ስለ ፕሬዝደንቱ ያላቸው አመለካከት ትልቅ ተጽዕኖ እያሳደረ ይመስለኛል። ሙዛፈር ሺስቲ በፍልሰት ፖሊሲ ተቋም ከፍተኛ ደረጃ ላይ ያሉ ባለሙያ ናቸው። ምርጫው ላይ ተጽዕኖ ማሳደሩ አይቀርም። ምን ያህል ተጽዕኖ እንደሚኖረው አናውቅም። ምርጫው ገና ከአንድ ዓመት ከሚበልጥ ጊዜ በኋላ ነው የሚካሄደው። እስከዚያ ነገሩ ቀዝቀዝ ይል ይሆናል። ተጽዕኖ ማሳደሩ ግን የማይቀር ነው። ከንቲባ አዳምስ ኒውዮርክ ከተማ ወደዚያ ለመሄድ የሚጓጉ ፍልሰተኞችን እንዳትስብ ለማድረግ በሚል በርካታ እርምጃዎችን ወስደዋል። ይሁን እንጂ በኢኮኖሚዋና በምትሰጣቸው ጥቅማ ጥቅሞች መሳባቸው አልቀረም። በቅርቡ ኒውዮርክ የገባው አንጎላዊ ሞንቴር ለምን ኒውዮርክን እንደመረጠ ሲያስረዳ እንዲህ ብለዋል። አንድ ሰው ሁሉንም ነገር ለማወቅ መጥተህ ከተማዋን እያት ስላለኝ መጣሁ። አሁን ታዲያ የነጻ ሕክምና ዋስትናና መኖሪያ ማግኘት እንደምችል ነገረኝ። ከአገርህ ገና መምጣትህ ከሆነ ለመኖር እንደ ኒውዮርክ የሚመች ከተማ የለም። ታዲያ በቅርብ ጊዜያት ኒውዮርክ ስለገቡ ፍልሰተኞች ሁሉም የከተማዋ ነዋሪዎች አሉታዊ አቋም አላቸው ማለትም አይደለም። በርካታ የኒውዮርክ ማንሃተን አካባቢ ነዋሪዎች ጊዜያቸውን ሰውተው ገንዘብና ሌላም ቁሳቁስ አዋጥተው መጤዎቹን የውጭ ሀገር ሰዎች እየረዱ ናቸው። ሊዝ ታይንማን ቲም ቲኤልሲ ኒውዮርክ የሚባል ድርጅት ስራ አስኪያጅ ናቸው። የአውሮፓውያን አቆጣጠር በ2018 ዓመተ ምህረት ዩናይትድ ስቴትስ እና ሜክሲኮ ድንበር ላይ ፍልሰተኛ ቤተሰቦችን በነጣጠለው የፍልሰት ቀውስ ወቅት ቴክሳስ ውስጥ ቲም ብራውንስቪል በተባለ ቡድን በበጎ ፈቃደኝነት ተሰማርተው ሲያገለግሉ በነበሩ ቪኒ ኤሊዛቤት የተባሉ ሴት የተቋቋመ ቡድን ነው። የኒውዮርክ ህዝብ ሁሌም እጅግ በጣም እንግዳ ተቀባይና ደግ ህዝብ ነው። ኒውዮርክ እንደዛ ናት። የኒውዮርክ ሰው ማለት ነው። የኒውዮርክ አስተዳደር ላይሆን ይችላል። ህዝቡ ግን አሁንም ቢሆን እንግዳ ተቀባይ ነው። በኒውዮርክ እና በሌሎችም ትላልቆቹ የአሜሪካ ከተሞች የፍልሰተኞች ጉዳይ አነጋጋሪነቱ ቀጥሏል። ፍልሰተኞችን አቅፎ ከማህበረሰቦች ጋር የማዋሃዱ ስራ ብሎም በአሜሪካ አካባቢያዊና አገር አቀፋዊ ፖለቲካ ውስጥ ምን አስተዋጽኦ እንደሚኖረው ከጊዜ ጋር የሚታይ ይሆናል። የተከበራችሁ አድማጮቻችንና ተመልካቾቻችን፣ የዛሬ ረቡዕ ምሽት ህዳር 26 2016 ዓ ም የምሽቱ ዝግጅታችን ይህን ይመስል ነበር። አብራችሁ ስለነበራችሁ በጣም እናመሰግናለን። ቅንብሩን ብርሃን አይሉ እየመራች ነበር። ከዛም ባለፈ የዚህ ፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። አስማማዬ ነው ፕሮግራሙን እያስተናገድኩናችሁ አብሬያችሁ አመሸው፣ ከሌሎች የአሜሪካ ድምፅ ባልደረቦቻችን ጋር በመሆን ማለት ነው። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። በገ በሌላ ቅንብር እንገናኛለን። እስከዛው ድረስ መልካም ምሽት ይሆንላችሁ።